የአረቡ መጋቢት 22 2013 ዓ ም ምሽት የጋቢና ቪ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናምሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። አሁን ኢትዮጵያ በጣም ሰክሰስፉል የምትዩ ባለሙያ የነበረ ሰው ብዙ የትምህርት ልምድ ያለው ሰው እዚህ አገር ሲመጣ መንገዱን የሚያሳየው ሰው ነው የሚጠፋው። ሊሊ ሽታ ትሰኛለች። በአሜሪካን ሀገር ለበርካቶች ሕይወት መሻሻል ምክንያት የሆነውን ሾላ የቴክኖሎጂ ማሰልተኛ ተቋም የምታስተዳድር ወጣት ናት። ተቋሙ በትምህርት ዙሪያ የሚሰራውን ስራ ጭምር የሚዳስስ ጥንቅር በምሽቱ ይኖረናል። ሰላም። ጤና ይስጥልኝ፣ እንደምን አምሽታችኋል። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። በምዕራብ ወለጋ ዞን ባቦ ገንቤል ወረዳ ታጣቂዎች በትላንትና ሁለት ጥቃት አድርሰው ሲቪሎችን መግደላቸው ተገለጸ። በጥቃቱ 28 ሰዎች መገደላቸውንና ሌሎች አስራ አራት ግለሰቦች መቁሰላቸውን ለአሜሪካ ድምፅ የገለጹት የዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አደጋውን የጣሉት መንግስት ኦነግ ሸኔ ብለው የሚጠራቸው ታጣቂዎች እንደሆኑ በመግለጽ ከሰዋል ጥቃቱን ከፈጸሙት ታጣቂዎች መካከል ሦስቱ በመንግስት የጸጥታ ኃይሎች መገደላቸውንም ኃላፊው ተናግረዋል። የክልሉ መንግስት ኮሚዩኒኬሽን ጉዳዮች ቢሮ በፌስቡክ ገጹ ላይ ባሰፈረው ጽሁፍ በወረዳው ቁጥራቸው በውል ያልታወቁ ሰዎች በኦነግ ሸኔ ታጣቂዎች ተገድለዋል ብሏል። ዘገባውን ያደረሰን ናኩር መልካ ነው። በአማራ ክልል የሚገኙ ከምርጫ ጋር በተያያዘ የሚሰሩ የሲቪክ ማህበራት በበጀት እጥረት ምክንያት ማከናወን የሚችሉትን ተግባራት እየሰሩ እንዳልሆኑ ገለጹ። በምርጫ ቦርድ መስፈርቱን አሟልተው መመረጣቸውን የገለጹት ማህበራቱ ከምርጫው በፊት የግንዛቤ ማስጨበጫ፣ በምርጫው ዕለት ደግሞ ታዛቢ ሆኖ ለመስራት እየተንቀሳቀሱ እንደነበረ ገልጸው ነገር ግን አሁን ስራቸውን ማቆማቸውን አስታውቋል። ከኢትዮጵያ ብሔራዊ ምርጫ ቦርድ መልስ ለማግኘት ከትላንትና ዕለት ጀምሮ ያደረግነው ሙከራ አልተሳካም። ዘገባው የአስቴር ምስጋና ነው። ደቡብ አፍሪካ ለ41 ሚሊዮን ሰዎች የሚበቃ ክትባት ለማስገባት የጀመረችውን ድርድር እያጠናቀቀች ተቀባዮች መሆኗን የሀገሪቱ ፕሬዝዳንት ሲሪል ራማፎሳ አስታወቁ። የክትባት መርሃ ግብሩ በመጪው ግንቦት ወር እንደሚጀምርም አስታውቀዋል። በአንድ ጊዜ ከሚሰጠው የጆንሰን ኤን ጆንሰኑ 31 ሚሊየን ክትባት በተጨማሪም ሁለት ጊዜ የሚሰጠውን የፋይዘሩን ደግሞ 20 ሚሊየን እንዲላክልን ንግግራችንን እያጠናቀቅን ነው ብለዋል። ሆኖም ፕሬዝዳንቱ በእርግጠኝነት ክትባቱ መቼ እንደሚደርስ አላስታወቁም። ከየትኛውም የአፍሪካ ሀገር ይበልጥ ኮቪድ-19 ወረርሽኝ የጸናባት ደቡብ አፍሪካ እስካሁኑ በምርመራ የተረጋገጠው የቫይረሱ ተጠቂዎች ቁጥር አንድ ነጥብ አምስት ሚሊዮን የገባ ሲሆን ሀምሳ ሁለት ሺህ ሰዎች ሞተዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የሁለት ትሪሊየን ዶላር ወጪ የሚያካትተውን የመሰረተ ልማት እቅዳቸውን ለማስተዋወቅ ዛሬ ወደ ፔንሲልቬኒያዋ ፒትስበርግ ከተማ ይጓዛሉ። የመንገዶች ድልድይ፣ የመጠጥ ውሃ፣ የኤሌክትሪክ ኃይል ና የህዝብ ማመላለሻ አገልግሎትን የሚጨምረው መርሃ ግብር በስምንት ዓመት ጊዜ ውስጥ እንዲከናወን የታቀደ መሆኑን አንድ ከፍተኛ የአስተዳደሩ ባለስልጣን ገልጸዋል። ፕሬዚዳንት ባይደን ለዚህ እቅዳቸው ማስፈጸሚያ የሚያስፈልገውን ወጪ በጠቅላላ የኮርፖሬሽኖች የግብር ክፍያ በመቀየር የሚሸፍኑት መሆኑን አስታውቀዋል። ሀያ አንድ ከመቶ የነበረው የኮርፖሬሽኖች የግብር ክፍያ ወደ 28 ከመቶ ከፍ እንደሚልም ተገልጿል። የሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት በበኩላቸው የግብር ጭማሪው እቅድ ላይ ተቃውሞ አሰምተዋል። አሜሪካውያን ሰራተኞችን ይጎዳል፣ የምጣኔ ሀብት እድገቱን እና አሜሪካውያን ኩባንያዎችም በዓለም ገበያ ያላቸውን ተወዳዳሪነትም ያዳክማል ብለዋል። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና መሰናዶች ጋር ታመሹ ዘንድ ጋብዛለው። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበየነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በምዕራብ ወለጋ ባቦ ገንቤል ወረዳ ንጹሐን ዜጎች በታጠቀ ኃይል መገደላቸውን የአይን እማኞች ነን ያሉ የአካባቢው ነዋሪዎች ተናገሩ። የዞኑ ጸጥታና አስተዳደር ጽሕፈት ቤት ኃላፊም 28 ሰዎች ትላንት ምሽት ኦነግ ሸኔ በባቦ ገንቤል ቦኒ ቀበሌ በፈጸመው ጥቃት ሲገደሉ አስራ አራት ደግሞ ቆስለዋል ሲሉ አረጋግጠዋል። ኃላፊው አክለው ጥቃቱን ከፈጸሙት ታጣቂዎች መካከል ሶስቱ በመንግስት ጸጥታ ኃይሎች ተገድለዋል ሲሉ ተናግረዋል። በዚህ ጉዳይ ላይ ከኦሮሚያ ክልል አመራሮች ተጨማሪ ማብራሪያ ለማግኘት የተደረገው ጥረት ባይሳካም የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በፌስቡክ ማህበራዊ ትስስር ገጹ ባሰፈረው ጽሁፍ በወረዳው ቁጥራቸው በውል ያልታወቁ ሰዎች በኦነግ ሸኔ ታጣቂዎች መገደላቸውን አስታውቋል። በዚህ አሰቃቂና ዘግናኝ ግድያም የክልሉ መንግስት ማዘኑን ገልጿል። ናኮር መልካ ተጨማሪ አለው። በምዕራብ ወለጋ በአቦ ገንቤል ወረዳ ቦኔ ቀበሌ መጋቢት 21 2013 ዓ.ም ትናንት ከምሽቱ ሁለት ሰዓት ገደማ ታጣቂዎች ንጹሐን ዜጎችን ገደሉ ሲሉ የአይን እማኝ ነኝ ያሉ ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ የጠየቁ ግለሰብ ተናግረዋል። ኦነግ ሸኔ የተባለ የታጠቀ ቡድን ማንነትን መሰረት ያደረገ ጥቃት ነው የፈጸመው ብለዋል።

ሌላው አቶ አድነው እያሱ እንደሚባሉና የአይንማኝ መሆናቸውን የገለጹ ግለሰብ በጥቃቱ ከተገደሉት መካከል የአራቱ አስከሬኖች ቀብር ዛሬ መፈጸሙን ተናግረዋል። አራት ቀብረ ከእኛ ቦታ ብቻ አሁን ወደ ስምንት ይቀራሉ። ትናንት ማታ ያው በአንድ ላይ ሰብስቦ ሰገዳን የሚባልና ये वेपूं दाए नहीं राशि कर सब በዚህ ዙሪያ የተጠየቁት የምዕራብ ወለጋ ዞን የጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ አብዩ ምረቱ ስለ ግድያው መረጃ እንዳገኙ ወደ ስፍራው ማምራታቸውን ገልጸዋል። ጥቃቱን የፈጸሙት የኦነግ ሸኒ አባላት ናቸው ያሉት አቶ አብዩ ሀያ ስምንት ሰዎች መገደላቸውንና አስራ አራት መቁሰላቸውን አስታውቀዋል። ንብረት መቃጠሉንም ገልጸዋል። ጥቃቱን ከፈጸሙት ታጣቂዎች መካከልም ሶስቱ በመንግስት የጸጥታ ኃይሎች እንደተገደሉ አቶ አብዩ ተናግረዋል። ሰማው ብለን ልክ እንደሰማ ነው። አሁን ለምግብ ጓጉዘን አሁን በቦታ ላይ ደርሻለሁ። ቦታውን አረጋግጫለሁ። ይሄ ችግሩ የደረሰው በጸረ ሰላም ኃይሎች የጁንታ ተላላኪዎች የፈጸሙት የኦነግ ሸኔዎች መሆናቸውን አረጋግጫለሁ። አረጋገጥ ዋናው ነጥብ ደግሞ እነዚህ ጉዳት እንዳደረሱ የጸጥታ ኃይሎቻችን ተከራክለው ሶስት ሰዎችም ገልጸዋል ለዚህም የተገደሉት በማቸው ተብላሉሳለ ህዝቡ በጣም ደስ ብሎት እያየ ነው። ህዝቡ ገዳዮቹ ናቸዋል። ጥቃቱን የፈጸሙት ምን ያህል ሰዎች እንደሆኑ ወይ ደግሞ ምን ያህል ታጣቂዎች እንደሆኑ ይታወቃሉ? በጥቃት ውስጥ የደረሰው ጉዳት ምን ያህል ነው? ምን ያህል ወንዶች፣ ሴቶች ሞቱ? ምን ያህል ውስጥ ቆሰሉ? አሁንስ ያንን ነገር ለማረጋጋት እየተሰራ ያለው ነገር ሰዎቹ በአካባቢው መቶ የምሉት ህብረተሰቡ የሰጠን ኢንፎርሜሽን ከአስራ አምስት እስከ ሀያ የሚሆኑ ናቸው ነው የሚሉት የደረሰው ጉዳት አሁን ሴት አስራ ሁለት በድምሮ ሀያ ስምንት ሰው ሞቱ ናቸው። የቆሰሉ ደግሞ ወንድ ስምንት ሴት ስድስት በድምሮ አስራ አራት ናቸው። በዚህ ላይ ወደበ ንብረትም አለ። ከተለያየ አንድ መጋዘን እንዲ አለ። በውስጡ የተለያዩ ሌሎች በጥር ማሽላ፣ በጥር ኩቻን ማሽላ ና ሶስት ንጣል ቡና፣ እንዲሁም ሶስት አለ። አንድ የሞተር ሳይክል የድሎሻ ተቃጠለችም አለች ገዳዮቹ ያሏቸው መንግስት ኦነግ ሸኔ ብሎ የሚጠራቸው አካላት መሆናቸውን በምንድን ነው ያረጋገጣችሁት? ማለት የታጠቁ አካላት ናቸው፣ መሳሪያ ተገኝተዋል፣ መታወቂያ አላቸው። ቸውቸውቸው ከእነ ሙሉ ትጥቃቸው ከነ ሙሉ መሳሪያዎቻቸው የተያዙ ናቸው። ግድያውን ወይም ጥቃቱን ቀድሞ መከላከል ያልተቻለበትን ምክንያት እንዲህ ሲሉ አስረድተዋል። ይሄ ወረዳው በእውነት ለመናገር ካሉን ወረዳዎች በተመጣጣሪ ሰላማዊ ወረዳ ነው የነበረው፣ ሰላማዊ ወረዳ ነው የነበረው። ህዝቡም በተረጋግተው የልማት ስራውን ነው እያከናወነ የነበረው። እዚህ ምንም ስጋት አልነበረም። ይሁን እንጂ ምንሻና ፖሊስ በከተማዊ ትንሿ ከተማ አለች፣ በቂ የሰው ኃይል አለ፣ ጥበቃው ነበረ። ህብረተሰቡ ጋርም ምን ስጋትም አልነበረም።

የምርጎቻ ከዚህ ቀደም የቦኒ ቀበሌ አንዳንድ ነዋሪዎች ደውለው የጸጥታ ስጋት እንዳለባቸው ገልጸው ነበር። የወረዳው የጸጥታ አካል ሊደርስልን አልቻለም፣ ችግር ሊደርስብን ነው በሚል እንዲሁ አመልክተው እንደነበር ይገልጻሉ። እና መንግስት ይሄንን ካወቀ ቀድሞ ለምንድን ነው የጸጥታ አካልን አሰማርቶ ይህንን ግድያ መከላከል ያልቻለው። ምክንያቱም በሌላም ወረዳ ቡኒሶ በሚባል ወረዳ ከአምስት ስድስት ወራት በፊት ግድያ ተፈጽሞ እንደነበር ተገልጿል። እና ለምንድን ነው መንግስት ይህንን ነገር ቀድሞ መከላከል ያልቻለው? እውነት ለመናገር ቅድም ተናግሬሃለሁ እኮ ወረዳዋ በሰላም ምንም የሰላም ስጋት አልነበረባትም። በተለይ ደግሞ ሆኑ ሚሊሻና ፖሊስ

ጎትና በተናጠል ጫካ የተናጠል ያሉት ደግሞ በተለያዩ መንደር ላይ ጉዳት አድርሰዋል። እንግዲህ በጸጥታ ክፍሉ እያንዳንዱ ጫካ ውስጥ ያለውን ጥበቃ ማድረግ ሀሳብ ነው የሚሆነው። በአሰቃቂ ሁኔታ ተፈጸመ ለተባለው በሲቪሎች ላይ የተፈጸመ ግድያ ማንነትን መሰረት ያደረገ እንደሆነ እማኞች ላቀረቡት ክስም ኃላፊው ምላሽ ሰጥተዋል። ይሄ የአንድ ወገን ብቻ ሳይሆን የሁሉም ህብረተሰብ በጋራ ተባሮ ሲፈሩ የነበሩት ህብረተሰብ ክፍሎች የወደመባቸው መሆኑን ከነዚዎች ሁሉም ብሔር ብሔረሰብ ያሉበት ናቸው። ከህብረተሰቡ መንግስት ሲጠየቅ የመንግስት ባለስልጣናት ሲጠየቁ ታጣቂዎቹ ወይም ደግሞ መንግስት ኦነግ ሸኔ ብሎ የሚጠራቸውን አካላት ነው ለዚህ ግድያ ተጠያቂ የሚያደርጋቸው። እነሱም ሲጠየቁ በበኩላቸው መንግስት ነው ይሄንን ግድያ የፈጸመ ይላሉ። በዚህ መካከል የንጹህ ዜጎች ህይወት እያለፈ ነው እና ይህንን እርስዎ እንዴት ነው የሚያዩት? ከነሱ ምንድነው የሚጠበቀው? እነሱ ከዚህ በላይ መናገር ይችላሉ። መንግስትን እዚህ በላይ መቁጠር ይችላሉ። ጸረሰላም ሀይሎች ናቸው የጁንጫ ታላላቂዎች ናቸው። የጸረ ሰላም ኃይሎች ርዝራዥ ናቸው። ስለዚህ እነዚህ ከእጅ በላይ መንደር ይችላሉ። የመናገርና የማጥፋት ክልል ሌሎች ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የክልሉ መንግስት ኮሚኒኬሽንስ ጉዳዮች ቢሮ በፌስቡክ ማህበራዊ ትስስር ገጹ ላይ ባሰፈረው ጽሑፍ በትናንትናው ዕለት በኦሮሚያ ክልል ምዕራብ ወለጋ ዞን በአቦ ገንቤል ወረዳ በቦኔ ቀበሌ በፈጸመው የሽብር ጥቃት ለጊዜው ቁጥራቸው በውል ያልታወቀ ዜጎች በጥቃቱ ህይወታቸው አልፏል ሲል አስታውቋል። የኦሮሚያ ብሔራዊ ክልላዊ መንግስት ዛሬ ባወጣው መግለጫ በዚህ አሰቃቂና ዘግናኝ ጥቃት የተሰማውን ጥልቅ ሐዘን እየገለጸ ለተጎጂ ቤተሰቦችና ዘመዶ ወንድሞቻቸው መጽናናትን ይመኛል ብሏል። መግለጫው ኦነግ ሸኔ የጥፋት ሰንሰለቱን በገጠርና በከተማ በማስፋት በመንግስት አመራሮች እና በሰላማዊ ዜጎች ላይ ዘግናኝ የሽብር ጥቃቶችን ሲፈጽም ቆይቷል። በዚህም ሳቢያ የብዙ ንጹሃን ዜጎች ህይወት አልፏል፣ ከቀበሌ እስከ ክልል አመራር ድረስ የጥቃቱ ሰለባ ሆነዋል፣ አያሌ የግልና የመንግስት ንብረቶች ወድመዋል። ሲል ያትታል መንግስት በተጠያቂነት እየወነጀላቸው ያለውን አካላት አግኝተን ለትናንት ምሽት ጥቃትና ለሚሰነዘርባቸው ክስ ምላሽ እንዲሰጡ ለማድረግ እየጣርን ነው። በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ ማንነት ላይ ያነጣጠረ ጥቃት አንፈጽምም በማለት ከዚህ ቀደም ሲያስተባብሉ ቆይተዋል። የኦሮሞ ነጻነት ሰራዊት ማንነትን ሃይማኖትንና ዘርን ለይቶ ኢላማ አድርጎ ጥቃት የሚፈጽምበት ምንም አይነት ምክንያት የለውም ያሉት የሸማቂዎቹ ጦር መሪ አገሪቱ ውስጥ ለሚታዩት ችግሮች መንግስት እንደ እንደሆነ በመግለጽ ክሱን ሲመልሱ ቆይተዋል ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮርን ለዘገባው እናመሰግናለን አድማጮቹ እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው አብራችሁን ስለሆናችሁ እናመሰግናለን ወደ ቀጣዩ ዘገባችን እንለፍ ሴቶች በበላይነት የሚመሩት ሾላ የመረጃ ቴክኖሎጂ ማሰልጠኛ ተቋም በአሜሪካን አገር የሚኖሩ ከሁለት ሺህ በላይ የሚሆኑ ኢትዮጵያውያንን ከቀላል የኮምፒውተር ጽንጽ ሀሳብ ተነስተው አዳዲስ ቴክኖሎጂዎችን እንዲማሩና የሶፍትዌር መተግበሪያዎችን በመጠቀም በእውነተኛው ዓለም ያሉ ችግሮችን መፍታት እንዲችሉ አድርጓል። ከሁለት ዓመት በፊትም ኢትዮጵያ ውስጥ ቅርንጫፍ ከፍቶ በማስተርስ ደረጃ በሚሰጠው ትምህርት በርካቶች ተጠቃሚ ሆነዋል። በተለይ ወጣቶችን ከቴክኖሎጂ ጋር በማስተዋወቅ ና አሰልጥኖ ለቁም ነገር በማብቃት ረገድ እየተደረገ እያደረገ ስላለው አስተዋጽኦ ከድርጅቱ አመራር ና ከበርካታ ግዙፍ የቴክኖሎጂ ተቋማት ጋር የሰራችውን ወጣት ሊሊ ሽታ ና በስልጠናው ተጠቃሚ የሆኑ ወጣቶችን አነጋግሬ ነበር፣ እንደሚከተለው ይቀርባል። ተድላ ገብሩ የዛሬ አንድ አመት ተኩል ከሀገሩ ከመውጣቱ በፊት የኢንፎርሜሽን ቴክኖሎጂ ባለሙያ ና መምህር ነበር። ወደ አሜሪካ ሲመጣ ታዲያ ከዚህ ሙያው ሳይርቅ መስራት የሚችልበትን መንገድ ማጥናት የጀመረው ቀደም ብሎ ነው። እኔ ኦንላይን ነበር ያየሁት ሀገር ቤት እያለሁ ሾላዎችን እስም። ከመጣ በኋላ የተወሰኑ ጓደኞቼ ሪኮሜንድ አድርገውኝ እጄ ሾላዎችን ኮሚኒኬት አረኳቸው። ተድላ ስለ ሾላ ቴክኖሎጂ ማሰልጠኛ ተቋም አስቀድሞ ማወቁ በርካቶች ወደ አሜሪካ ከመጡ በኋላ ከሚገጥማቸው ግራ መጋባት እንዳዳነውና በአጭር ጊዜ ውስጥ በሙያው መስራት እንዲችል እንዳገዘውም ይገልጻል። ከመጣሁ በኋላ ሾላዎችን ጆይን አደረግኳቸው የተወሰኑ ስኪል ላይ አንዳንድ ስኪሎች ላይ ትሬኒንግ ወሰድኩ። ከዛ ጎልደጎን እዛው እያስተማርኩ የወሰድኳቸውንም ስኪሎች ከራሴ የሚያሉኝን ጨምሬ እዛው ያስተማርኩና በሙያዊ ደግሞ ፕሮፌሽናል ሆኜ በሌላ ካምፓኒ ላይ ዳታቤዝ አድሚኒስትሬተር ዲቨሎፐር ሆኜ እየሰራው ይገኛለሁ። የተድላን የአሜሪካን ሀገር ኑሮ ያቀለለለት ሾላ የቴክኖሎጂ ማሰልጠኛ ተቋም በአሜሪካን ሀገር ሜሪላንድ ክፍለ ግዛት በርካታ ኢትዮጵያውያን በሚኖሩበት ሲልቨር ስፕሪንግ አካባቢ ከተቋቋመ 13 ዓመታትን አስቆጥሯል። በእነዚህ ጊዜያት ወደ አሜሪካን ሀገር መጥተው ዝቅተኛ ገቢ ካላቸው ስራዎች ይልቅ ትምህርት ተምረው በሙያቸው መስራት የሚፈልጉ በርካታ ኢትዮጵያውያንን ህይወት እንደቀየረ የድርጅቱ ስራ አስኪያጅ የሆነችው ሊሊ ሽታ ታስረዳለች። አሁን ኢትዮጵያ በጣም ሰክሰስፉል የምትዩ ባለሙያ የነበረ ሰው ብዙ ልምድ ያለው ሰው እዚህ ሀገር ሲመጣ መንገዱን የሚያሳየው ሰው ነው የሚጠፋው። ኢቨን እኛ ማስተር ሲ ተምረን ጨርሰን ስራ ለማግኘት እንዲ በዚህ አርጉ እንዲሆኑ የሚልሽ ሰው በቀላሉ በትክክል ጋይድ አርጎ የሚያደርስሽ ሰው ታጫለሽ። ከኢትዮጵያ ደግሞ እነዚህ የምልሽ ባለሙያ የሆኑ ሰዎች መጥተው ሚኒመም ወይ ስራ ወይ ደግሞ ዝም ብሎ የሚያደክም ስራ ገብተው እስታካርገው ይቀራሉ። ሾላ መነሻ ዓላማው ወደ አሜሪካ የሚመጡ ሰዎች ሕልማቸውን እንዲያሳኩ መርዳት ነው። የድርጅቱ መስራች የሆነው ዶክተር አስማማው አጥናፉ በዙሪያው ያሉ ብዙ ኢትዮጵያውያንን መረጃ በመስጠትና ድጋፍ በማድረግ ሲያግዝ ያዩ በርካታ ሰዎች ታዲያ እርዳታው በስፋት ለሌሎች እንዲደርስ ለምን ትምህርት ቤት አትከፍትም በሚል ግፊት ስራ ጀመረ። ያው ሀይ ስኩል ጨርሰው ዲግሪ ያላቸው በሆኑ ቁጥር ለምሳሌ ዲግሪያቸው በአይቲ በቴክኖሎጂ ከሆነ ደግሞ እየቀለለሽ ይሄዳል፣ ኤፈርትሽ ይቀንስልሻል፣ ቶሎ ካቻፕ ታደርጊያለሽ፣ ቶሎ ሰክሰስፉል ትሆኛለሽ ነው። ካልሆነ ግን ማንም በጣም ጊዜ ፈጅብሽ ይሆናል እንጂ ሁሉም ለገሌ አይሆንም የምለው ነገር አደለም እኔ ሁሉም ሰክሰስፉል ከሆኑት ልጆች ኮመን ነገር የምታየው ምንድነው ዴዲኬሽናቸው ተስፋ ባለመቁረጥ ሕይወታቸውን ለመቀየር በጣም ጽኖ የሆነ አቋም ካላቸውና ለፍተው ከሰሩ የሚወስድባቸው ጊዜ ይለያያል እንጂ ጋይድ አድርገን በምንወስደው መንገድ ሁሉም ሰው ሰክሰስፉል መሆን ይችላል። ሰው የምንሰጣቸው ትሬኒንጎች መካከል ምንም ኮምፒተር ስለሌለው ሰው ኢሜል እንኳን መክፈት ስለማይችል ቤዚክ ኮርስ የምንለዋለን በቃ ኮምፒተር ምንድን ነው ከሚለው ጀምረሽ መክፈት፣ ዊንዶስ አጠቃቀም፣ ወደ አጠቃቀም አለ። ከዛ ፋንዳመንታል አይቲ ምንለው አለ። ኢንፎርሜሽን ቴክኖሎጂ ማለት ምን ማለት ነው የሚለውን ከሱ ጀምረ እንሰጣለን። ከዛ በኋላ ለስራ የሚሆኑ ዴታቤዝ አድሚኒስትሬሽን፣ ዴታቤዝ ዴቨሎፕመንት፣ ቢዝነስ ኢንቴሊጀንስ፣ ሶፍትዌር ቴስቲንግ አይነት አሉ። እነሱ ስራ ያዝዙሻል። እነሱን ከወሰዱ በኋላ ደግሞ ስራ ቦታ ገብተው ደግሞ እየሰሩ አድቫንስ ማድረግ የሚፈልጉ ልጆች መጥተው ይማሩ አሉ። ሾላ ትምህርት ቤት ሆኖ እንዲከፈት ከሀሳብ ጀምሮ ድጋፍ ያደርጉ ከነበሩ ሰዎች መካከል ደግሞ ከአስማማው ጋር በአየዋ ከተማ በሚገኘው መሀረሽ ዩኒቨርሲቲ የኮምፒውተር ሳይንስ የተማረችው እና ዛሬ ድርጅቱን በኃላፊነት የምትመራው ሊሊ አንዷ ናት። ሊሊ በተለይ ሴቶች በስፋት በማይታዩበት የቴክኖሎጂ ዘርፍ ተምራ እንደ ማይክሮሶፍትና ናሳ ከመሳሰሉ ትልልቅ የቴክኖሎጂ ድርጅቶች ጋር ከመስራቷ በተጨማ ተጨማሪ ሌሎች ሴቶች በዘርፉ አድገው ትልቅ ደረጃ ሲደርሱ የማየትም ምኞት አላት። ነገር ግን በውስጡ ያለውን ፈተና በጽናት ማለፍም ይጠበቅባቸዋል ትላለች። ቴክኖሎጂ ላይ ያለች ሰው ስትሆኝ ፖለቲካን ማኔጅ ማድረጋችን የሚሆን ይብን አድርታለን። ስራሽ ላይ ነው ልብሽ ያለው፣ እንጂ ማንን ላስደስት እንዴት ብዬ ላውራ እንዴት ልልበስ የሚለው ነገር ፎከስሽ አይደለም እና በዛ ምክንያት የመጀመሪያ ስራይ ላይ አወዝ በጣም በጣም ተጎድቼ ነበር እና በዛ መካከል በጣም ትንንሽ ነገሮች አፕን ያደርጋሉ። የዘር ጋር የተገናኘ ቋንቋውም ችግር ነበረ። ገና እንደመጣው ነው ካልቸሩን አንደርስታንድ እንዳላረገው የምናገረው ነገር በጣም ፖለቲካሊ ሮንግ ይሆናል። ለዛ ነው ለሊሊ ትልቁ ስኬት ሴቶች ፈተናውን አልፈው ትልቅ ቦታ ሲደርሱ ማየት የሆነው። በኮሮና ወረርሽኝ ምክንያት ብዙ ሰዎች ስራቸውን አጥተው በተቸገሩበት ሰዓት የሾላ ተማሪዎች ከቤታቸው ሆነው በሙያው መስራታቸው እንደሚያኮራትም ትናገራለች። በተለይ ኮሮና ቅርጥምቅም ብሎ ሁሉ ነገር ሲዘጋ ብዙ ሰው ነው ስራ ያጣው። እኛ ከሾላ ከትምህርት ቤቱ ስር ሊዛ ካፌ ይባላል። እዛ የምታስተናግድ የነበረች ልጅ ናት እና እላይ እየመጣች ተምራ ጨርሳ ስራ ይዛ አሁን ከሶስት አመት በላይ ሰርታለች እና እንደተዘጋ ውላ ቤቴ ቁጭ ብዬ፣ አልጋይ ላይ ቁጭ ብዬ ሻይ እያፈላው ወደት እየጠጣው ስራይን ውስ አላደርግ እንዴት ብዬ ነው ማመሰግናችሁ? ምን ሆን ነበረ በቃ ስራ አጥቼ ቁጭ ብዬ አን ኢምፕሎይመንት ነበር የምጠብቀው በዚህ ሰዓት ምናምን ብላ በጣም ግሬትፉል ሆና አፕሪሼት አድርጋ ነገረች። በዛ ሰዓት ብዙ የከፈለችው ሳክሪፋይስ አለ። ያንን ነገር አቺቭ ለማድረግ ማለት ነው። ትንሽ ትንሽ የምትከፍዩው የስድስት ወር ወይ አመት ሳክሪፋይስ በጣም በብዙ መልኩ ነው ላይፈሽን የሚቀይረው። ተድላም በዚህ ይስማማል። እንደ ሾላ ያሉ የትምህርት ተቋማት በቋንቋቸው አስተምረው ለስራ በማብቃታቸው የእሱና የሌሎች በሺዎች የሚቆጠሩ ሰዎች ሕይወት እንደተቀየረ ይመሰክራል። ሾላ መሆኑ ሌሎች ኢትዮጵያውያን ማሰልጠኛ ትሬኒንግ ኢንስቲቱሽንስ እዚህ ላለው ኮሚኒቲ በራሳቸው ቋንቋ በቀላሉ ሊረዱ በሚችሉበት ፎርም እና ደግሞ ኬሪየር ሳፖርት የሚሉት አለ። ወደ ስራ እንዴት መግባት እንደሚችሉ የተለያዩ ትሬኒንጎችን በመስጠት ያግዛሉ። ስለዚህ በቀላሉ ተግባብተው ሰዎች በቀላሉ እንዴት ከስራው ጋር ሊገናኙ እንደሚችሉ ትሬኒንጎችን በመስጠት ያግዛሉ ብዬ አምናለሁ። በየትኛውም የስራ ዘርፍ ብቁና ተወዳዳሪ ሆኖ ለመገኘት ቢያንስ መሰረታዊ የኢንፎርሜሽን ቴክኖሎጂ እውቀት ግድ የሚልበት ዘመን ላይ እንገኛለን። በዓለም አቀፍ የስራ ገበያ ውስጥ ብቁ ሆኖ ለመገኘትና ከዛም አልፎ በቀላሉ ስራ ፈጣሪ ለመሆን ታዲያ እንደ ሾላ ያሉ በአጭር ጊዜ ስልጠና ብቁ የሚያደርጉ ተቋማት ትልቅ ሚና እየተጫወቱ ነው። ሾላ ከአሜሪካን ሀገር በተጨማሪም ኢትዮጵያ ውስጥ ቅርንጫፍ በመክፈት በማስተርስ ደረጃ የተለያዩ ስልጠናዎችንም እየሰጠ ይገኛል። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ። ዝግጅታችን ይቀጥላል። ከዓመት በፊት መጋቢት 11 ቀን የተባበሩት መንግስታት ድርጅት የኮሮና ቫይረስ አለም አቀፍ ወረርሽኝ መሆኑን አወጀ። የአውሮፓ ሀገራት በቂ የገንዘብ ድጋፍ የሚደረግለት የጤና ስርዓት የመከላከያ መላን እንደሚፈጥር ተስፋ አድርገዋል። ይሁንና አህጉሩ በቀደሙት ወራት የደረሰበት ጉዳት ከፍተኛ ነው። አሁንም ቢሆን በቫይረሱ የሚያዙ ሰዎች መጠን ከፍተኛ ነው። ሄነሪ ሪጅዌል በዚህ ዙሪያ ያጠናከረውን ዘገባ ሀብታሙ ስዩም ያቀርበዋል። በሰሜን ጣሊያን የምትገኘው ኮድኞ የአውሮፓ የመጀመሪያዋ የኮሮና ቫይረስ እምብርት ያሰኛትን ያልተፈለገ ዝና የተ ገና አልሻረላትም። የካቲት 20 የዛሬ ዓመት አንድ የ38 ዓመት ወጣት በገጠመው የትንፈሳ ችግር ምክንያት ወደ ሆስፒታል ተወሰደ። በቀጣዩ ቀን ቫይረሱ እንዳለበት ታወቀ። ዶክተር ፍራንቺስኮ ቱርሲ በመቀጠል የተከሰተውን ሰቆቃ ያስታውሳሉ። ስለ አንድ ሁለት ሶስት ታማሚዎች ስንሰማ ከቆየን በኋላ ድንገት አደገኛ ያተነፋፈስ ችግር ባለባቸው ህመምተኞች ተጨናነቅን። መተንፈስ አልቻሉም ለማሰብ እንኳን ጊዜ አላገኘንም። ይሄ በእርግጥ ሕይወታችንን ቀይሮታል። ዶክተር ፍራንቺስኮ ራሳቸው ከጥቂት ቀናት በኋላ በቫይረሱ ተይዘዋል። ለአንድ ወር ያክልም በሆስፒታል ውስጥ አሳልፈዋል። የሚያዙ ሰዎች ቁጥር ሲያሻቅብ በሰሜን ጣሊያን የእንቅስቃሴ ገደብ ተጥሏል። ይህ እርምጃ ግን የዘገየ ነበረ። በቀጣዩ ቀናት ሌሎች የአውሮፓ ሀገሮች ቫይረሱ በግዛታቸው መቀስቀሱን ይፋ አደረጉ። እንደ አውሮፓውያን አቆጣጠር መጋቢት 11 ቀን የዓለም የጤና ድርጅት ቫይረሱ ዓለም አቀፉ ወረርሽኝ መሆኑን ሲያውጅ ስፔን፣ ፈረንሳይና ሌሎች የአውሮፓ መንግስታት የእንቅስቃሴ ገደብ አውጀው ነበረ። ብሪታንያ ግን ከሳይንሳዊ ምክር በተቃራኒው የእንቅስቃሴ ገደብ ሳትጥል ሁለት ሳምንታትን ዘግይታለች። ኒል ፈርግሰን የቀድሞው የእንግሊዝ መንግስት የሳይንስ አማካሪ ናቸው። እንቅስቃሴን የሚገድቡ እርምጃዎችን አስቀድመን ጀምረን ቢሆን ኖሮ የኋላ የኋላ የሞተውን ሰው ቁጥርም ቢያንስ በግማሽ መቀነስ በቻል ነበር። ብሪታንያ በ2020 የአውሮፓውያን ዘመን በአህጉሩ በቫይረሱ ከሞቱ ሰዎች ቁጥር ከፍተኛውን አስመዝግባለች። ምጣኔ ሀብቷም በእጅጉ ከተመቱት መካከል አንዱ ነው፣ በአስር በመቶ አሽቆልቁሏል። ዶክተር ፒተር ድሮባክ ከኦክስፎርድ ኦክስፎርድ ዩኒቨርሲቲ ከሕብረተሰብ ጤናና ኢኮኖሚ ስታማርጥ ሁለቱንም እንደምታጣ ጥሩ ምሳሌ የምትሆነው እንግሊዝ ናት። በቱርክ ዶክተሮች ሆስፒታሎች በሕመምተኞች ቢሙሉም የሀገሪቱ መንግስት ግን የወረርሽኙን ትክክለኛ ግዝፈት ደብቀዋል ሲሉ ይከሳሉ። ራሽያም ከመሸፋፈን ጋር በተያያዘ ክስ ይቀርብባታል። የሀገሪቱ መንግስት በቫይረሱ የሞቱ ሰዎች ቁጥር 57000 ነው ቢልም ዶክተሮች ግን ቁጥሩ ከተጠቀሰው ሶስት እጥፍ ሊልቅ እንደሚችል ይናገራሉ። በበጋው ወቅት የእንቅስቃሴ ገደቦች ሲቀጥሉ የአውሮፓ ሀገራት የንግድ እንቅስቃሴዎች እንዲቀጥሉ፣ ሰዎችም በስራዎቻቸው ላይ እንዲቆዩ ወደ ኢኮኖሚያቸው በቢሊየን የሚቆጠር ገንዘብ ለቀዋል። ሀገራዊ ዕዳ ከፍ ብሏል። ሆኖም በቅርብ ወራት ሳይንስ ተስፋን ፈንጥቋል። ሙከራዎች እንደሚያሳዩት የተለያዩ ክትባቶች ከኮቪድ-19 የመከላከል አቅም እንዳላቸው አሳይተዋል። ብሪታንያ የጅምላ ክትባት መርሃ ግብር የጀመረች የመጀመሪያዋ ምዕራባዊት ሀገር ሆናለች። ዶክተር ፒተር ድሮባክ ከኦክስፎርድ ዩኒቨርሲቲ በድጋሚ የስኬቱ ግዝፈት በቀላሉ የሚታይ አይደለም። ቫይረሱን እና ስሪቱን ማወቅ የተቻለው በአውሮፓውያኑ የቀን አቆጣጠር መሰረት ጥር 2020 ላይ ነበር። ከ11 ወራት በኋላ በርካታ ደህንነታቸው የተረጋገጠ እና በጣም ግሩም ውጤታማ ክትባቶች ተገኝተዋል። አሁንም ግን ስጋት ተጋርጠዋል። የቫይረሱ ስርጭት አሁንም ከፍተኛ ነው። በዚያ ላይ የመቋቋም ኃይሉ ከነባሩ ቫይረስ ከፍ ያለ አዲስ ዝርያ በአውሮፓ እየተሰራጨ ነው የሚል ስጋትም አለ። ወደ ጣሊያን ኮዶኙ እንመለስ። ዶክተር ፍራንቺስኮ ቱርሲ አሁንም የኮሮና ቫይረስ ህመምተኞችን እያከሙ ይገኛሉ። ልክ በመቶ ሺዎች እንደሚቆጠሩ ግንባር ቀደም ሠራተኞች ሁሉ ዶክተር ፍራንቺስኮ ሕይወታቸውን ላደጋ ያጋለጡት ሌሎች በሕይወት እንዲቆዩ ለመርዳት ነው። ወረርሽኙ ህይወትን ለቁጥር በሚያዳግት መጠን ቀይሯል። መጨረሻው ገና አልለየልንም። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማርና እኔም ሳስተናግዳችሁ ያመሻውት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም